በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመቀሌ ሀገረ ስብከትና የክልሉ የሥነ መለኮት ምርቋን ማኅበር በብፁዕ ወቅዱስ አቡነ ማትያስ የተነገረውን መልእክት እንደሚደግፉ በመግለጫ አስታወቁ። መግለጫው የዘር ማጽዳት ዘመቻ እየተፈጸመ ነው ተብሎ በፓትርያርኩ የተገለጸው እየተፈጸመ ካለው የተወሰነ ክፍሉ ብቻ ነው ብሏል። ባለፈው ሰኞ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ በሰጡት መግለጫ የፓትርያርኩ መልእክት ሲኖዶሱን እንደማይወክል መግለጻቸው ይታወሳል። ሙልጌታ ጽባሀ ዝርዝራለው። የመቀለ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ የመሩት ጉባኤ የተሳተፉት የወረዳ ቤተ ክህነት ሰራተኞች፣ የአብነት መምህራን፣ ማህበረ ካህናት፣ ማህበረ ምዕመናን፣ የሰንበት ትምህርት ቤቶች አባላትና የትግራይ ነገረ መለኮት ምርቋን ማህበር የፓትሪያርክ ብፁዕ ወቅዱስ አቡነ ማቲያስ ሰሞኑን ያስተላለፉት መልእክት እንደሚደግፉ ገልጸዋል። ብፁዕ ወቅዱስ አቡነ ማቲያስ በቪዲዮ ተቀርጾ ባወጡት መልእክት በትግራይ እየተፈጸመ ነው ያሉት ግፍ እንዲቆም ጠይቀዋል። በትግራይ ዘር የማጥፋት ስራ ያሉትን እንዲቆም መልእክት ማስተላለፍ ፈልገው በተደጋጋሚ ቢናገሩም ፍቃድ እንዳላገኙ ተናግረው ነበር። በመቀሌ ቤተ ክህነት የወጣው መግለጫ ቅዱስነታቸው በክልሉ የተፈጸመው ግፍ እንዳይናገሩ መከልከላቸው የኢትዮጵያ ትክክለኛ የአገዛዝ መልክ የሚያሳይ ነው ብሏል። በሴቶች ላይ የተፈጸመው ተግባር አርሜኒያዊና ታሪክ የማይረሳው ነው ያለው መግለጫው ታሪካዊና ሃይማኖታዊ የትግራይ ቅርሶች ኢላማ ማድረጉ በቅዱስነታቸው የተገለጸውም ትክክል ነው ብሎታል መግለጫው። የኢትዮጵያ መንግስት አማራ፣ ኤርትራ፣ ሶማሊያና ኤምረት በጋራ በትግራይ ህዝብ ላይ ጭፍጨፋና ወረራ ሲከፍቱ አብዛኛው ለትግራይ ህዝብና ቤተ ክርስቲያኗ ከድተዋል በማለት መግለጫው ከሷል። አቡነ ማቲያስ የተናገሩትም ከደረሰው ግፍና መከራ የተወሰነ ነው ይላል መግለጫው። በትግራይ ህዝብ የደረሰው ግፍ በዓለም ታይቶ የማይታወቅ ሁሉን አይነት ግፍ ተፈጽሟል ያለው መግለጫው፣ በዚህ ጉዳይ ለቅዱስ ፓትርያርኩ ሀቅ አትናገሩ የሚሉትን እናዋግዛለን ሲል መግለጫው አስታውቋል። ያለንበት ወር የትንሣኤና የደስታ ቢሆንም ለእኛ ለክርስቲያኖችና የትግራይ ህዝብ ግን የሐዘንና የጾም የጸሎት ጊዜ ነው ብሏል። በዚህ ጉዳይ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ምላሽ ለማግኘት ያደረግኩት ጥረት አልተሳካም። ሆኖም የቤተ ክርስቲያኒቱ የሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ባለፈው ሰኞ በሰጡት መግለጫ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ አቡነ ማቲያስ ያስተላለፉት የግል አቋም እንጂ የሲኖዶሱ ውሳኔ አይደለም በማለት ገልጸው ነበር የትኛው መልእክት ከመተላለፉ በፊትም በሲኖዶስ በሚደረግ ስብሰባ ውሳኔ ሊሰጠው ይገባል በማለትም ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም